ውድ አድማጭ ተመልካቾቻችን እንደምን አላችሁ? እግዚአብሔር ፈቅዶ ከትናንትና ዛሬን እንድናይ ስለረዳን ስሙ የተባረክ ይሆን። የእማም ሰው በክርስቶስ እምማትና መስዋዕትነት ዙሪያ ላይ የጀመርነው ጥናት ክፍል ሁለት ደርሰናል። በዛሬው በክፍል ሁለት ጥናታችን ላይ ክርስቶስ በጌተሰማኔ በአትክልቱ ስፍራ ላይ ያጋጠሙን ክስተት እናያለን። እንግዲህ በዚህ ክፍል ሁለት ላይ ርዕስ አድርጌ የሰጠሁት ጌተሰማኔ እቺ ጽዋ ከእኔ ትለፍ የሚለረሰጥቸዋል በዚች ቦታ ላይ ክርስቶስ ያደርጋቸው የነበሩትን አንዳንድ ተግባሮችን እናጠናለን። እንዲሁም በደቀ መዛሙርቱ ይታየ የነበረው ቸልተኝነትና እንቅልፋምነት እኛስ ምን ከነዚህ ልንማር እንችላለን የሚለውን ትምህርት እንዳስሳለን። አንድ ጥቅስ በማንበብ ወደ ጸሎት እሄዳለሁ። በማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ እንደዚህ የሚል ቃል እናነባለን። በዚያን ጊዜም ኢየሱስም ከእነርሱ ጋር ጌቴሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱም ወደ እጄ ልትጸል ሳለ በዚህ ተቀመጡ አላቸው ይላል። የእግዚአብሔር መንፈስ በመካከላችን ተገኝቶ እንዲያስተምረን፣ እንዲገልጥልን ወደ እውነቱ እንድንመጣ እንጸልያለን። ማሪና ቅዱስ እግዚአብሔር ሆይ እናመሰግናለን ቸርነትህ ረድቶን ደግፎን ዛሬን ይህንን ሰዓት እንድናይ ስለፈቀድክ እናመሰግናለን። አሁን ደግሞ የማይለወጠውን የማያረጀውን የሕይወት ምግብ የሆንከውን ኢየሱስ ቃለን ልንማር ነው። እግዚአብሔር አምላክ ወይ በእኔ በባህሪያ ላይ እግዚአብሔር አምላክ ወይ እንድትጠቀም ዘንድ ጸልያለሁ። በኢየሱስ ክርስቶስ ስም አሜን። ከኢየሩሳሌም ጉዞ በኋላ ከዛ ደስ የሚል መጨረሻም በሐዘን ከታጀበው ጉዞ በኋላ ኢየሱስ ክርስቶስ በመጨረሻዎቹ ሊያዝበት ወደተቃረበው ወደ ስቅላቱ ወደሚወስደው መንገድ ላይ በተቃረበበት ሰዓት ላይ በዛች ምሽት የጌታ ራት በተፈጸመበት በዛች ምሽት ላይ በደቀ መዛሙርቱ ታጅቦ ወደ አትክልቱ ስፍራ ወደ ጌተ ሰማኔ እንደመጣ ይናገራል። እንግዲህ ወደዚህ ቦታ ሲመጣ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እየተነጋገረ እያወራ ነበር ይላል። ነገር ግን ልክ ጌተሰማኔ ላይ ሲደርስ ግን ኢየሱስ ዝም አለ ይላል። እንግዲህ እያወራ የነበረው ሲጫወት የነበረው ሲደሰት የነበረው ኢየሱስ አሁን ዝም አለ ይላል። ከዚህ በፊት ኢየሱስ ክርስቶስ ወደዚች የአትክልት ስፍራ ጌተሰማኔ በተደጋጋሚ ጊዜ መጥቷል። ክርስቶስ ከእግዚአብሔር ኃይልን ለመቀበል የሚጸልይባት የሚንበረከክባት ቦታ ነች። እሱ ብቻ አይደለም። በአንክሮ ለማሰብና አገልግሎቱን እንዴት መፈጸም እንዳለበት በደንብ ለማሰላሰል የምትጠቀምበት ወይም የሚጠቀምበት ቦታ ነበር። ጌተሰማኒ ለክርስቶስ አዲስ አልነበርም ይህ ቦታ። ዛሬ ግን በተለየ መንገድ ነው የመጣው። ዛሬ የአገልግሎቱ ፍጻሜ ላይ ነው የመጣው። እንደ ሌላው ጊዜ አንዴ መቶ ተመልሶ የሚሄድበት ጊዜ አልነበርም። ከዚህ በኋላ ከዚህ የጸሎት ጊዜ በኋላ ከዚህ ጌተሰማኒ ጉዞ በኋላ ክርስቶስ ላይመለስ ነው እየመጣ ነበር። ከዚህ በኋላ ይጠብቁ የነበረው ስቅላት፣ መያዝ፣ መገረፍ፣ መተፋት፣ ያ ሁሉ ነገር መካድም ጭምር አለበት መሸጥም ጭምር ያለበት ነው። ለአንዴና ለመጨረሻ ጊዜ ወደ ጌተሰማኔ ስፍራ መጣ ኢየሱስ። ይህንን ቦታ እንዳልኳችሁ ለጸሎት ይጠቀምበት ነበር ይላል። ቅድም እንዳነበብ ነው በማቴዎስ ወንጌል ምዕራፍ ሃያ ስድስት ላይ ቁጥር ሰላሳ ስድስት ላይ ጌተሰማኔ ወደሚባል ስፍራ ከደቀ መዛሙርቱ ጋር ከመጣ በኋላ ሊጸልይ እንደፈለገና በዚህ ቦታ ሆኖ እንዲጠብቁት ተናገራቸው ይላል። አስቀድመን በማቴዎስ ወንጌል ምዕራፍ ሃያ ስድስት ቁጥር ሰላሳ ስድስት ላይ እንዳነበብ ነው ። ኢየሱስም ከእነርሱ ጋር ሆኖ ወደ ጌቴሴማኔ እንደመጣ ይናገራል። ከደቀም ከዛም በኋላ ሊጸልይ እንደፈለገና በዛ ቦታ ላይ እንዲቀመጡ ነግሯቸው ነበር። ኢየሱስ ወደዚች ቦታ ሲመጣ የመጨረሻው ስቃይ ልቡን በአዘን ሞልቶት ነበር ይላል። ገና ከጅምሩ ወደዚህ ቦታ ሲመጣ ክርስቶስ በአዘን ተሞልቶ ነበር። አብረውት አብሮ ለብዙ ጊዜ ያበረታው የነበረው አምላክ ከእርስ የተለየ አይነት ስሜት ተሰማው። ምክንያቱም አሁን ይሄ ሞት፣ ይሄ መስቀል ሞት የክርስቶስን የአምላክነት ሁኔታ የሚፈታተን ነበር። ክርስቶስ በዚህ ቦታ ላይ ቢወድቅ ውድ ወገኖች ሰማይን ሊያጣ የሚችልበት አጋጣሚም ነበረው። ስለዚህ በዚህ ጊዜ ላይ ያንን ሲያስብ ከእግዚአብሔር ጋር ዳግም የማይገናኝ አይነት ስሜት ሲሰማው ከአባቱ የተለየ አይነት ስሜት ተሰማው ይላሉ። በዚች ቦታ ላይ እሱ ብቻ አይደለም፣ ኃጢአት ሰርቶ የማያውቀው ኢየሱስ ክርስቶስ የኔና የእናንተን ኃጢአት እንዲሁም የሰብዊ ዘር ሁሉ ኃጢአት መሸከም ነበረበትና ያ መሸከም የሚሰማውን ጭንቀት አስቡ። የአንድ ሰው አይደለም፣ ወይም የሁለት ሰው አይደለም፣ ወይም የአንድ ሀገር ማህበረሰብ አይደለም፣ የዓለም ሁሉ ህዝብ ነው፣ ገና የሚወለዱትም ጭምር አሁን በህይወት ያሉትም ቀድሞንም የሞቱም ከአዳም ጀምሮ ሰው ተብሎ የተፈጠሩ በሙሉ ሁሉ የእነሱን ሁሉ ኃጢአት ኢየሱስ ክርስቶስ መሸከም ነበረበት። ያ ነገር ባዘን ሞላው ይላል። ለዘመናት አበረትቶት ነበር። በሄደበት ቦታዎች ሁሉ በአገልግሎቶች ውስጥ ሲያበረታው የነበረው የሱስ ክርስቶስ አሁን የተለየው መሰለው። ምክንያቱም አሁን ይሰማ የነበረው ስቃይ ለአንዴና ለመጨረሻ ጊዜ ከአብ ጋራ ሊያቆራርጠው የሚችል አጋጣሚ ነበር። ውድ ወገኖች ስለዚህ በሐዘን ተሞላ። ከእንግዲህ ወዲህ አብን ማየት ይችላል ይሁንነ ብሎ ጠየቀ። ይህንን ጉዳይ ላይ ኢሳያስ ኢሳይያስ 53 አራት ላይ ኢሳያስ እንዲህ አይነት ትንቢት መናገሩ ራሱ በጣም ነው የሚገርመው። አንዳንድ የኢሳያስ የኢሳይያስ አጻጻፍ በጣም ነው የሚገርመኝ የነበረ ያክል ስሜት ነበር የሚሰማው። ይሁን ክርስቶስ እያንዳንዱ ስቃዩን በቃላ ላይ ያሳልፋቸው የነበረውን ስቃዮቹ አይቶ የሚመዘግብ አይነት አጻጻፍ ስርዓት ነበረው። ኢሳያስ 534 ላይ ምን ምናለ፣ በእውነት ደዌያችንን ተቀበለ እኛ ግን እመማችንን ተሸክሞልናል፣ ይላል። የማም ሰው የተባለው የእኛን እመም ስለወሰደ ነው። እንደ ተመታ፣ በእግዚአብሔርም እንደ ተቀጸፈ እንደ ተቸገርም ቆጠር ነው አለ። ቦታው ላይ አክል አይነት ስሜት አይነት አጻጻፍ ነበር፣ የጸጸፈ ነበር። ኢሳያስ ህመማችንን ሁሉ ተሸከመ ይላል። የሰው ዘር ሁሉ ኃጢአትን ሁሉ መሸከም ነበረበት ኢየሱስ ክርስቶስ። ምክንያቱም እያዳነ ያለው የሰው ዘርን ኃጢአት ነው። ስለዚህ የእነዚያን ኃጢአት በሙሉ መሸከም ነበረበት በጫንቃው ላይ ኢየሱስ ክርስቶስ። ያንን ተሸክሞ ወደ ቀራንዮ ቀርቦ መሞት ነበረበት። ጌቴሰማኒ ሲመጣ ይታይ የነበረው ስቃይ ስሜቱ በፊቱ ላይ ይታይ ነበር። ደቀ መዛሙርቱ አስተዋሉ ይላል ፊቱን በሚመለከቱበት ሳ ላይ ይሰማው የነበረው የሀዘንና የስቃይ ስሜትና አስተዋሉ። እሱ ብቻ አይደለም። ለመውደቅም መንገዳገር ደርሶበት ነበር ይላል ደቀ መዛሙርቱ ባይደግፉትና ባያበረቱት ኖሮ በመሬት ላይ ይዘረን ነበር። እንዲህ አይነት ስቃይ ነበረው ኢየሱስ ክርስቶስ ስለ ክርስቶስ ሁኔታ ከዘገቡ ሰዎች መካከል አንደኛው ነብዩ ዘካርያስ ነው። ነብዩ ዘካርያስ በዘካርያስ ምዕራፍ 13 ቁጥር 7 ላይ ሰይፎ ወይ ባልንጀራዬ በሆነው በሆነው ሰው በረኛዬ ላይ ንቂ ብሎ ጻፈ። እሱ ብቻ አይደለም እረኛውን ምታ ብሎ ዘካርያስ ይህንን ሐሳብ ተናገረ። አሁን ውድ ክርስቶስ ይሰማ የነበረውን ስቃይ ይሰማ የነበረውን የአዘን ሁኔታ ይሰማ የነበረው እመም ይሰማ የነበረው ያንን ፍርሃት ሁሉ ዘካርያስ እንዲህ ባለ ግልጽታ ሰይፎይ አለ፣ በእረኛሽ ላይ ንቂ፣ እረኛሽን ምቺ ብሎ ተናገር። ያ እረኛ ኢየሱስ ክርስቶስ። አሁን ጊዜው ደርሷል፣ የጨለመው ሰዓት ደርሷል። ከዛ በፊት ግን ለዚህ ሞት፣ ለዚህ ስቃይ የሚቋቋምበትን ኃይል ከእግዚአብሔር መቀበል ስለፈለገ ወደ ጌቴሴማኒ የመጣ ኢየሱስ ክርስቶስ ቀላል አልነበረም። እንኳን የዚህ ሁሉ ህዝብ ቀርቶ የአንድ ሰው ሸክም እንኳን መሸከም በጣም ህመም አለው። በጣም ፔንፉል ነው። በጣም ይከብዳል። ኢየሱስ ይህንን ሁሉ ኃጢአት ሊሸከም ነው። ስለዚህ እነዛን ሁሉ የሚሸከምበትን የሚያበረታውን የሚደግፈውን ኃይልን ደግሞ በጸሎት እንደሚያገኝ ይረዳ ነበር ከዚህ በፊት። ስለዚህ ያንን ለማድረግ ነበር ወደዚህ ቦታ የመጣው። ኢየሱስ ከዚህ ስቃዩ መለኮታዊ ኃይል ተጠቅሞ መውጣትን አልፈለገም። ሳይችል ቀርቶ አይደለም ውድ ወገኖች በደንብ ይችላል። ሰው እንደመሆኑ መጠን የሰው ስጋ እንደለበሰ ሁሉ መጠን የሰውን በኃጢአት የሚመጣውን ሰቆቃ እንዲሁም የእግዚአብሔርን ቁጣ መቀበል ነበረበት ነው የሚለው በፊት ለሌሎች ሰዎች አማላጅ የሆነው ኢየሱስ ክርስቶስ ዛሬም ስቲል ለእኔና ለእናንተ አማላጅ የነበረው ኢየሱስ ክርስቶስ አሁን ለራሱ አማላጅ ማግኘትን መኞቱ ነበር። አሁን ሰብአዊነት መሞት ነበረበት፣ ሰብአዊነት መድቀቅ ነበረበት። በሰብአዊነት ያመጣው ሰቆቃ፣ የእግዚአብሔር ቁጣ መቆም ነበረበት። ያንን የሚያደርግ ደግሞ የሰብአዊ ዘርን ኃጢአት የሚሸከም ሰው ደግሞ የግድ ያስፈልግ ነበር። ያም የእግዚአብሔር በግ የሆነው ኢየሱስ ክርስቶስ ነበር። ታዲያ ይህንን ስቃይ ትቶ መሄድ ይችል ነበር። አልፈልግም ብሎ መመለስ ይችል ነበር ወደ ሰማይ። ነገር ግን አላደረገውም። ሳይችል ወይም አቅም አቶ ወይም አይል አቶ አይደለም፣ ውድ ወገኖች፣ እየቻለ አይል እያለው ግን፣ ለሰብአዊ ዘር ካለው ፍቅርና ምሕረት የተነሳ ይህንን ለማድረግ ፈለገ። ከዚህ በፊት በሉቃስ ወንጌል ምዕራፍ አራት ላይ በዛ በምድረ በዳው ጉዞ ላይ ሰይጣን በተደጋጋሚ ጊዜ ያውም ሶስቴ ጊዜ ኢየሱስ ክርስቶስን ፈተነው፣ ግን በሶስቱም ተሸነፈ። አሁን ለአንዴና ለመጨረሻ ጊዜ የሞት ሽረት ሊያደርግ ነው። ወደዚህ ትግል ደግሞ ሴጣን ወደ ኢየሱስ መጣ ይላል። ሴጣን ለሶስት ዓመት ያክል ተዘጋጅቷል በዚህ ቦታ ይህን ጊዜ ፍለጋ። ስለዚህ ሶስት ዓመት ሙሉ ተተጋይስቶበት አጥንቶ፣ አቅዶበት ኢየሱስን እንዴት ባለ መልኩ መጣል አለብኝ። ኢየሱስ በኃጢአት ከወደቀ የሰባዊ ዘር ተስፋ ባዶ ነው የሚሆነው፣ መና ነው የሚሆነው። ይህ ማለት ደግሞ ሴጣን እቺ ምድርና መላዋ የእሱ ትሆናለች ማለት ነው። በአንጻሩ ግን ኢየሱስ ግን ካሸነፈ በዚህ ቦታ ላይ ምድርና ሞላው ሰዎች በሙሉ የፈጠራችሁ ሰዎች በሙሉ በሱ እጅ ይሆናሉ። ስለዚህ አሁን የመኖር ወይም ያለውና ጉዳይ ጥያቄ ውስጥ ገባ ማለት ነው። ሴጣን ከዚህ በኋላ መሸነፉን እንደሚያውቅ ስለሚያውቅ ላለመሸነፍ መሸነፍ ሶስት ዓመት ሙሉ ተዘጋጅቶበት የሞት ሽረት ትግል ለማድረግ ወደ ኢየሱስ ክርስቶስ መጣ ይላል። እንዳልኳችሁ ከተሸነፈ ኢየሱስ ከተሸነፈ በዚህ ቦታ ላይ ምድርና ሞላዋ የእርሱ ትሆናለች የሴጣን ክርስቶስ ግን በአንጻሩ ካሸነፈ ምድርና ሞላው የክርስቶስ ይሆናል ይላል። አሁን የዕልውና ጉዳይ ነው፣ የመኖርም ያለመኖርም ጉዳይ ይመጣል። የሰው ልጆች ተስፋ ፊት ለፊት የተደቀነበት ሰዓት፣ ያጌቴሰማኒ ምሽቱ አስታውሱ። ወደዛ ምሽት ሊመልሳችሁ ደገኖች፣ ስለዛ ምሽት ይካሄድ ስለነበረው ጦርነት፣ ይካሄድ ስለነበረው ትግል፣ ይካሄድ ስለነበረው ስቃይ፣ ይካሄድ ስለነበረው ፈተና አስታውሱ። ኢየሱስ ከፊት ለፊቱ ተደቅኖ ያለውን ትግል ያለውን ስቃይ የሚያስከትለውን ውጤት ሲያስብ ከእግዚአብሔር የመለየት አይነት ስጋት ስሜት ተሰማው ይላል። ተጨነቀ አል ኢሳያስ፣ ተሰቃየ አለ። አፉንም አልከፈተም አለ። ያ ስቃይ ያ ትግል ያ ፈተና ያ መከራ ያ ማዕበል የሚያስከትለው ውጤት ከእግዚአብሔር ለአንዴና ለመጨረሻ ጊዜ የሚለየው መስሎ ስለተሰማው ተጨነቀ አለ። ኢየሱስ በጣም ያስጨነቀው የነበረው የነበረው ከአብ ጋራ አንድ ላይ መሄዱን አለመሄዱን ጉድ ያ ነበር ሲያሳስበው የነበረው ተጨነቀ አለ። ምክንያቱም ከዚህ በኋላ ክርስቶስ በዚህ ሁኔታ ውስጥ ቢወድቅ ከእግዚአብሔር ጋር ላይገናኝ የሚችልበት አጋጣሚ ነበር ያ ነገር ቀጠለ። ኢየሱስ በዚህ በጌተ ሰማኒ አትክልት ስፍራ ላይ አይልን ለመንበርከክ በእግዚአብሔር ፊት በጉልበቶቹ ተንበረከከ። አይልን ለመቀበል ይህንን ስቃይ የሚያልፍበትን የሚቋቋምበትን ይህንን እመም ያንን ነገር የሚሸከምበትን አይልን ያስፈልገው ነበር። ራብና ብርድ ባገረጣው ከንፈሮቹ ማቴዎስ ወንጌል ምራፍ ሃያ ስድስት ቁጥር ሰላሳ ዘጠኝ ላይ ውድ ወገኖች እንዲህ ብሎ ጸለየ። አባት ወይ ቢቻል ይህ ጽዋ ከኔ ትለፋል። እመሙ ከበደው፣ ሸክሙ ከበደው። ስለዚህ እንዲህ ብሎ ጸለይ ራብና ብርድ ባገረጣው በነዛ ከንፈሮቹ ላይ አባት ወይ ይህ ጽዋ ከኔ ትለፋል። አሁንም ያ የመረረ ጩኸት ወጣና እንዲህም አለ አንተ እንደምትወድ እንጂ እኔ እንደምወድ አይሆን አለ ፍቃድህ ይፈጸም እንጂ የእኔ ፍቃድ አይሁን ብሎ የእግዚአብሔር ፍቃድን መልካም እንደሆነ ተናገረ ሮሜ ምዕራፍ አስራ ሁለት ላይ ሐዋርያው ጳውሎስ ስለ እግዚአብሔር ፍቃድ ሲናገር የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ብሎ ተናግሯል ምንጊዜም የእግዚአብሔር ፍቃድ ወደገኖች ደስና የሚያሰኝ ነው ምናልባት እንደ አብርሃም ሀያ አምስት ዓመት መሆን ልጅ መጠበቅ ከሆነ ያ የእግዚአብሔር ፍቃድ ከሆነ የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ነው። ውድ ወገኖች እንደ እስራኤላውያን አራት መቶ ሰላሳ ዓመት በኋላ ከባርነት እንደሚወጡ ያ አራት መቶ ሰላሳ ዓመት የባርነት ቀንበር የእግዚአብሔር ፍቃድ ከሆነ የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ነው። እያሳለፍንበት ያለው የመከራና የችግር ጊዜያቶች በሙሉ፣ የማዕበል ጊዜያቶች በሙሉ፣ የፈተና ጊዜያቶች በሙሉ ያ የእግዚአብሔር ፍቃድ ከሆነ በጎና ደስ የሚያሰኝ ኢየሱስ እያሳለፈበት ያለው የመከራና የችግር ጊዜ የእመም ጊዜ የስቃይ ጊዜ የእግዚአብሔር ፍቃድ እንደሆነ ጠየቀ ነው የሚለው። እንዲህ አለ፣ ቢቻል አለ ከእኔ ይለፋል፣ ካልሆነ ግን አንድ ነገር ነግራለሁ አለ፣ ጮክ ብሎ አንተ እንደምትወደው ይሆናል፣ የአንተ ፍቃድ ብቻ ይሆናል። አስባችሁታል? ለእመም ለፈተና ለስቃይ የእግዚአብሔር ፍቃድ ይውን? ማለት አንዳንዱ ለደስታው ለሚያረካው ነገር በእግዚአብሔር ፊት ጠይቅ የእግዚአብሔር ፍቃድ ይሆን ይላል። ለሚያም ነገር ለሚያስቃይ ነገር ግን የእግዚአብሔርን ፍቃድ ነበር የጠየቀው። ይህ ማለት ምንድን ነው? የእግዚአብሔር ፍቃድ በዚህ እመም ውስጥ ማለፍ ነው፣ በዚህ ፈተና ውስጥ በዚህ ችግር ውስጥ ማለፍ ነው ካለ ይሁን ብሎ እየተቀበለ ነው ማለት ነው ኢየሱስ። ይህ ማለት መከራን እየፈለገ ወይም እየተቀበለው የአንተ ይውን ያንተ ነው የሚሻለው፣ እያለ እያስተላለፈ ነው። መብቱን ወደ እግዚአብሔር ሀብ እያቀረበ ነው ያለው። ውድ ወገኖች፣ እንዲህ አይነት እምነት እግዚአብሔር ይስጣል። የእግዚአብሔር ፍቃድ ይሁን አለ ኢየሱስ ክርስቶስ። በመቀጠል በዚህ ስቃይ ውስጥ ሆኖ የሚያዝንለትን ሰው ፈለገ። ማናችንም ብንሆን በየትኛውም ስቃይ ልንሆን እንችላለን። በየትኛውም ፈተና ልንሆን እንችላለን። በየትኛውም መከራ ውስጥ ልንሆን እንችላለን። የሚራራልን፣ የሚደግፉንን ሰዎች እንፈልጋለን። ኢየሱስ ያደረገው ነገር ይህን ነው። በዚች ቦታ ላይ የሚያዝንለት፣ የሚደግፉን፣ የሚያበረታውን ሰው ፈለገ ይላል። በፊት በዛ በጭንቅ ሰዓት ላይ ብዙ ጊዜ ለደቀ መዛሙርቱ ባረኳቸዋል። እሱ ብቻ አይደለም ውድ ወገኖች፣ አበርትቷቸዋል። እሱ ብቻ አይደለም አዘንና ጭንቀታቸውንም ተጋርቷል። በዚህ ብቻ አይደለም። የማጽናኛ ቃላትም እየነገረ ወደ እግዚአብሔር እንዲመጡና ተስፋ እንዳይቆርጡ ተስፋን እየሰጣቸው ነበር፣ ለብዙ ጊዜያት ለሶስት ዓመት ተኩል። አሁን ከነርሱ ይህንን የሰጣቸውን ነገር መቀበልን ፈለገና እንዲያጽናኑት፣ ጭንቀቱን እንዲጋሩት ይሰማ የነበረው እመምምና አዘን ከነሱ ጋር ሆኖ እንዲካፈሉት ስለፈለገ ለመጽናናት ወደ እነሱ ጋር ሄደ ይላል። ያሳዝናል። ማቴዎስ 26 ቁጥር 40 ላይ ወደ ደቀ መዛሙርቱ መጣ ተኝቶ አገኛቸው፣ ይላል። ኢየሱስ ሲጸልዩ አግኝቷቸው ቢሆን ኖሮ ከጭንቀት ሐሳቡ በተገላገለ ነበር። ምክንያቱም ሴጣን እምነታቸውን ለመፈጠር አይናቸውን ለማሸነፍ ሽንፈት ውስጥ እንዲገቡ የተዘጋጀውን ወጥመድ የተዘጋጀውን ሴራ የሚቋቋሙበትን ኃይል ከእግዚአብሔር እንዲቀበሉ ፈልጎ ነበር ኢየሱስ። ነገር ግን አልነበረም ይላል። እየጸለዩ ቢያገኛቸው ኖሮ ኢየሱስ ተጽናንቶ ተመልሶ ቢሄደ ነበር። ጭራሽ ከዛ ሀዘን ሌላ ሀዘን ነው የከተቱት። ከዛ ስቃይ የበለጠ ስቃይ፣ ከዛ እመም የበለጠ እመም ነው ያገኛቸው። አሁን እየጸለዩ እነዚህ ሰዎች ደቀ መዛሙርቱ ተኝቶ ባያገኛቸውና እየጸለዩ በእግዚአብሔር ፊት ቢቀርቡ ነው ወገኖች ይጽናና ነበር። ያውም ኃይል አግኝቶ ታድሶ እንደገና ወደ ጌተ ሰማኒ ሲመጣ ምንም አይፈጠርም ነበር። ግን ተኝቶ አገኛቸው ይላል። በፊት ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ የመከራቸውን ምክር አልተቀበሉትም። አሁን ለመጸለይ ሞከሩ፣ ግን እንቅልፍ አሸነፋቸው። እጃቸውን ለእንቅልፍ ሰጡ። ደቀ መዛሙርቱ ፈተናን ለመቋቋም ነቅቶ መጠበቅና ከልብ መጸለይነት ያለውን አስፈላጊነትና ጥቅሙን አልተገነዘቡም ነበር። ውድ ወገኖች የሚመጣውን ስቃይ ክርስቶስ ነቅቶ በመጠበቅ ነበር ያለፈው። የመጣበትን የጌቴሰማኒ ያንን መከራ ነቅቶ ስለጠበቀ ፈተናውን የተቋቋመው ከልብ በመነጨ ሁኔታ ስለጸለይ ነው። ያንን መከራ ማለፍ የቻሉ ውድ ወገኖች ይህንን ነገር ግን አልተገነዘቡም፣ ጠቀሜታውንም አልገባቸውም ነበር ይላል ሮሚያ ሮሜ 13፥11 ላይ ሐዋርያው ጳውሎስ እንደዚህ አለ፣ ከእንቅልፍ የምትነሱበት ሰዓት ነው እንደደረሰ ዘመኑን ወቁ ካለ በኋላ ካመንበት ጊዜ ይልቅ መዳናችን ወደ እኛ ቀርቧል አለ። ከእንቅልፍ የምትነቁበት ሰዓት ነው አለ። ምክንያቱም ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧል አለ። ልክ ሐዋርያ ጳውሎስ እኛን እንደመከረን ሁሉ ኢየሱስም ደቀ መዛሙርቱ እንዳይተኙ ወደ ፈተና እንዳትገቡ ትጉና ጸልዩ፣ ነቅታችሁ ጸልዩ፣ ፈተናን የምትቋቋሙበትን የጸሎትን ኃይል ከእግዚአብሔር ውሰዱ፣ ያንን በትጋት ጸልዩ ብሎ እንዳቀረበው ሁሉ ከእንቅልፋችሁ ንቁ ብሎ ተናገረ። በመቀጠል እንደዚያ ያላቸው ማቴዎስ 26 40 እና 41 ላይ ከኔ ጋ እንኳን ለአንድ ሰዓት እንኳን ልትተጉ አትችሉም። ምን አለ? የክርስቶስ የጸሎት ትንሿ ሰዓቱ አንድ ሰዓት ነበረች። ውድ ወገኖች፣ ስንቶቻችንን የጸሎታችን ትንሿ ሰዓታችን ስንት ደቂቃ ነው? ወይም ስንት ሰዓት ነው? አላቅም። ትንሹ ነው። የክርስቶስ ትንሹ የጸሎት ጊዜው አንድ ሰዓት ነው። ለዚህ ነው ለአንድ ሰዓት አለ፣ በትንሹ ማለት ነው። በትንሹ ለአንድ ሰዓት እንኳን እንዴት ከኔ ጋር ልትተጉ አትችሉም? አላችሁ። ከዛ እንደዚህ አለ፣ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው አለ ስጋችሁ ደካማ ነው። ስለዚህ የሚያበረተው መንፈስ ያስፈልጋችኋል አለ። ጳውሎስ በድካሜ ኃይል ይገለጣል ያለው እዚህ ጋር ነው። በእኛ ደካማ ስጋ የእግዚአብሔር ኃይል ይገለጣል። ያንን ኃይል ደግሞ የምንቀበለው ነቅቶ መጠበቅና በመጸለይ እንደሆነ ተናግሯል ኢየሱስ ክርስቶስ። ለዚህ ነው ለደቀ መዛሙርቱ እንዴት ለአንድ ሰዓት እንኳን መጸለይ ያቃታችሁ? ነቅታችሁ ጠብቁ፣ በእናንተ ደካማነት የእግዚአብሔር ኃይል ይገለጣል አለ የሚገለጠው ደግሞ የእግዚአብሔር ኃይል ደግሞ በድካሚ ኃይል ይገለጣል እንደተባለው፣ ኃይሉ የሚገለጠው ስትጸልዩ፣ ለቅቶ ስትጠብቁ ነው አለ። ከክርስቶስ ጋር ለአንዲት ሰዓት በትንሹ ሰዓት እንኳን አብረው ሊተጉ አልፈለጉ። አሁን ተመለሰ። በስጋይ ምክንያት ደክሞና ዝሎ ነበር ይላል። እንደገና እየተንገዳገደ ኢየሱስ ክርስቶስ ወደ ነበረበት የትግል ቦታ ተመልሶ ሄደ ይላል። በሁለተኛው ተመልሶ ከመጣ በኋላ ግን በሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ ግን አንድ ነገር ተከሰተ። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። የሚገርማችሁ ስለ ክርስቶስ ሕይወት ከጻፉት ከአራቱ ወንጌላቶች ውስጥ ሉቃስ ብቻ ነበር የደም ላብ ያለባል ብሎ የጻፉ ማቴዎስም፣ ማርቆስም ዮሐንስም ይህንን ጉዳይ አልተረኩልንም። ምናልባት ሉቃስ ከወንጌል ፀሐፊነቱ በዘለለ አኪም ስለነበረ ከእመም ጋር በተያዘ በጣም ስሜታዊ ሆኖ ስለሚያውቀውና ያንን ነገር ስለሚረዳ ከሌሎቹ ፀሐፊያን ይልቅ ስለ ደም ነጠብጣቦቹ የጻፈው ሉቃስ ነበር። ውድ ወገኖች፣ እሱ ብቻ አይደለም። እያንዳንዱን ስቃዮቹን በመስቀል ላይ ይቸነከር የነበረውን እያንዳንዱን እመሙን በደንብ የተረከው ሉቃስ ነበር። እንዳልኳችሁ ሉቃስ ከጸሐፊነት በዘለለ ከምናም ላይ ነበር። ሌሎቹ ላይ በሌሎቹ መጽሐፍት ላይ ግን በማቴዎስም፣ በማርቆስም፣ በዮሐንስ ላይም ይሄ ነገር በደም እንደተንጠባጠበ አይገልጹም። ሉቃስ ግን ጻፉ። እየተንገዳገደ ደክሞቱ ተመልሶ መጣ ይላል። ተስፋ አላገኘም። ሊያበረቱት የሚያዝናኑት ሰዎች ፈልጎ ነበር። ሊያዝናኑት አልቻሉም። ሊደግፉት አልቻሉ። ስለዚህ አሁንም ተመልሶ መጣ። በዚህ ጊዜ ላይ በጣም ከመጨነቁ የተነሳ ከጭንቅላቱ ኖርማል ላብ አይደለም የፈሰሰው፣ የደም ላብ ነበር ይላል። ይህኛው የደም ላብ ብዙ ጊዜ የሚፈስበት ምክንያት አለ። ብዙ ሰዎች ክርስቶስ ላይ ብቻ የደረሰ አይነት ስሜት ብቻ ይመስላቸው አይደለም። ማንም ሰብዓዊ ዘር በከፍተኛ ጭንቀት ምክንያት አንድ ሰው የደም ላብ ሊያለብ ይችላል። የላብ እጢዎች ላብን የሚያመነጩት የሚያደርጉትን ቀጫጭን የደም ቧንቧዎች ሲበጠሱ ኤማቶሪዲስ የተባለ አልፎ አልፎ የሚከሰት የጤና እክል ይፈጠራል ማለት ነው። እንደ አይነቱ የጤና እክል በሚፈጠርበት ሰዓት ላይ እነዚያ የደም ስሮቻችን ይበጠሱና ከነዚህ ከላቦች ጋር ተቀላቅለው ደም ያዘለ ላብ ያመነጫሉ ማለት ነው። ታዲያ እንደ አይነቱ የጤና እክል ከምን የሚመነጭ ይመስላል? ወይም መንስኤው ወይም የበሽታው ምክንያት ምንድን ነው የሚለውን ስናጠና ማቴዎስ 26 ቁጥር ሰላሳ ስምንት ላይ ነፍሴ እስከ ሞት ድረስ እጅጉን አዘነች፣ እጅጉን ተጨነቀች ይላል። ስለዚህ እንደ አይነቱ በሽታ የሚመጣው ከከፍተኛ የአእምሮ ጭንቀት ወይም ከከፍተኛ የአእምሮ መታወቅ የሚመጣ በሽታ ነው ማለት ነው። በክርስቶስ ላይ ይታይ የነበረው እንደ አይነት በሽታ ነበር። ውድ ወገኖች፣ በጣም ተጨንቆ ስለነበረ በጣም አእምሮ ታውቆ ስለነበረ ያ የጤና እክል ቆዳችንን ያሳብጠውና በቀላሉ ደግሞ ቆዳችንን ያሳሳውና ቶሎ ብሎ የደም ስሩ ተበጥሶ ከደም ላባችን ከዛ ከላቡ ጋር ደሙ ተደባልቆ ይንጠባጠባል። ይሄ አንድ ሰው በከፍተኛ ሁኔታ ሲጨነቅና በከፍተኛ ሁኔታ ሲታወቅ የሚወጣ የጤና እክል ነው። ስለዚህ ልክ ደሙ ከወጣ በኋላ ቆዳው የማበጥ ባህሪ ስለሚፈጠርበት አካሉ የአካሉ ሁኔታ እየተባባሰ ይመጣል ማለት አስቡ በክርስቶስ ጭንቅላት ላይ ይፈሱ የነበሩት እነዛ እንባዎቹ፣ ግንባሮቹ ላይ አካሉ በይበልጥ እያበጠ ይመጣል ማለት። ስለዚህ የአካሉ ሁኔታ ወደ ሞት እያባባሰው፣ ወደ ሞት እየወሰደው ይመጣል። ክርስቶስ መንፈሱ ብቻ አይደለም የተጨነቁ አካሉን ጭምር ነው። ሄደምላ በቀላሉ አለም የሚያለው በውድ ወገኖች፣ ኢየሱስ ስለኔና ስለናንተ ተጨነቀ ይላል። አፉንም አልከፈተም አለ ኢሳይያስ። ተጨነቀ፣ አለ። እስከዚህ ድረስ ደም እስኪያልበው ድረስ፣ ደም ስሮቹ እስኪበጣጠሱ ድረስ፣ ቆዳው እስኪያብጥ ድረስ የአካሉ ሁኔታ እየተባባሰ ወደ ሞት እንኳን እየወሰደው እንኳን ቢሆን እንኳን ለመሞት ግን ፍቃደኛ ነበር። እስከዚህ ድረስ ነው ጌታ ፍቅ ጌተሰማኔ ላይ ይታይ የነበረው ነገር ያ ነገር ነው። አሁን ከዚህ ጊዜ በኋላ ተግተው እንዲጸልዩ ከነገራቸው ከዚህ ከደም ላብ በኋላ እንደምንም ተንገዳግዶ ኢየሱስ ክርስቶስ ተነሳ። አስቡ፣ ምግብ አልበላም፣ ተርቧል። አዘን አለ፣ ስቃይ አለ፣ ጭንቀት አለ። ያ ጭንቀቱ በደም ላብ ተገልጿል። ያ ሁሉ አለ፣ ብርዱ አለ፣ ሌሊት ነው ቦታው። በዛ ሁኔታዎች ውስጥ ለሁለተኛ ጊዜ ወደ ደቀ መዛሙርቱ መጣ። ማቴዎስ ወንጌል ምዕራፍ 26 ቁጥር 43 ላይ እንደገና መጥቶ ሲያገኛቸው ግን ዓይኖቻቸው በእንቅልፍ ከብደው ነበርና ተኝቶ አገኛቸው። የመጀመሪያው እኮ ስቃዩ በቂ ነበር። ሌላ ስቃይ፣ ሌላ ሐዘን፣ ሌላ ህመም አገኘ። የምሄድበት ወደ ደቀ መዛሙርቱ ጋ ስሄድ ሌላ የሚያሳምም ነገር ነው። ወደዚህ ቦታ ሲሄድም አሁንም ይታገላል ከህመሙ ጋር። ሴጣን ደግሞ በዛ ቦታ ላይ አለ። እየታገለው ነው ያለው፣ እንዳይሞት ይሄ ወደ መስቀል ሞት እንዳይጓዝ እንዲክድ ወደ ሰማይ እንዲያርግ ፈልጓል። ምክንያቱም ሰብአዊ ዘር ተስፋ እንዳይኖራቸው ስለፈለገ። አሁን ከስቃዩ የተነሳ የወጣውን በሰውነቱ ላይ የወጣውን የደም ላብ ሲያዩ በፍርሃት ተዋጡ ይላል። እንደዛም ሆኖ ግን ስቃዩን ግን ላያስተውሉት ግን አቻሉ። አዩ በፍርሃት ተዋጡ ምንም ምንም ዛሬ ኢየሱስ ምክንያቱም አይተውት አያውቁም። እስከዚህ ድረስ ሰው የደም ላብ እንዴት ሊያለብ ይችላል? ኖርማል ላብ ይጠበቃል ከመድከም ከመዛል የሚመጣ ላብ። ይሄ ግን ደም ስር ተበጣጥሶ አካሉ እስከ ማበጥ ወደ ሞት እንኳን የሚወስድ ሁኔታ ቢባባስም፣ እስከዛ ድረስ ግን ያ ሁሉ ሰው ታጥ ይላል። ነገር ግን ሊያስተውሉት ናቸው። ኢሳይያስ ሐምሳ ሐምሳ ሁለት 14 ላይ እንዲህ አለ። ፊቱ አለ ከሰዎች ሁሉ ይልቅ መልኩም ከሰዎች ሁሉ ይልቅ ተጎዛቅሎ ነበር ይላል። ምንም ከባድ ነበር። በጣም ያ የሚያምረው ፊት እኔና እናንተ እንዲያምር የሰሩት እነዛ መልኮቹ አሁን የሉ። ተጎዛቆለ ይላል ኢሳያስ ኢሳያስ እንዴት አድርጎ እንደተረከው በጣም ነው የሚገርመኝ።